የጤና ሚኒስቴር ሚኒስትር ዴታ ዶክተር ደረጀ ዱጉማ የክትባት ዘመቻውን በሶማሌ ክልል ሽኒሌ ዞን ሽኒሌ ከተማ ተገኝተው ሲያስጀምሩ እንደተናገሩት በሀገሪቱ የሕጻናትን ጤና በመጠበቅ ረገድ ከፍተኛ አስተዋጽኦ አለው ያሉትን ክትባት ተደራሽነትና ጥራት በማረጋገጥ በኩል ችግሮች አሉ ብለዋል። የክትባት አገልግሎት ሁሉ ቦታ ተደራሽ እንዲሆን ጥራትም እንዲኖረው ሰፊ ጥረቶችን አድርገናል። ቢሆንም ግን አሁንም ከተደራሽነት አንጻር ያልደረስንባቸው ቦታዎች አሉ። ራቅ ያሉ ወረዳዎች ለትራንስፖርቴሽን የሚያስቸግሩ፣ በተለይ ደግሞ አካባቢ ላይ ሁሉ ቦታ ለመድረስ በጣም ከባድ በሆነበት ቦታ ላይ እጥረቶች አሉ ማለት ነው። ከዛም ውጭ በጥራት በኩልም ስና የምንሰጣቸው ክትባት በተለይ ከፖሊዮ አንፃርም ብዙ ግድፈቶችን እያየን መተናል። በተለይ ደግሞ የሚሰጠውን ክትባት በደንብ ለቅሞ መመለስ ላይ ከዛ ውጭም ደግሞ በሚፈለገው መጠን የጤና ኤክስቴንሽን ፕሮግራሙ ግለቱን ጠብቆ ካለመሄዱ የተነሳ የክትባት ቁጥጥራችንም ትንሽ ደከም እያለ ከመምጣቱ የተነሳ ጥራቱን የጠበቀና ተደራሽ የሆነ ፍትሃዊ የሆነ አገልግሎት መስጠት ክፍተቶች አሉ ማለት ሚኒስትር ዴታው። በዚህ ምክንያት ባህሪውን የቀየረ የፖሊዮ ቫይረስ በተለያዩ የሀገሪቱ አካባቢዎች መታየቱን ጠቁመው ችግሩ በጊዜ መፍትሄ ካልተበጀለት ጎጂ በመሆኑ ዘመቻው መዘጋጀቱን አስረድተዋል። በዚህ መሀል ነው እንግዲህ በ2011 የመጀመሪያውን ባህሪውን የቀየረ አጎራባች አገሮች ላይ የሚታየው ፖሊዮ ቫይረስ ተመልሶ በሀገራችን በሶማሌ ክልል የታየው ማለት ነው። ከዚያ በኋላ እንግዲህ በፍጥነት ነው ሌሎች ክልሎችም ላይ የታየው። ደቡብ ብሔር ብሔረሰቦችና ሕዝቦች ክልል ላይ መታየት ጀመረ። ከዛም ኦሮሚያ ላይ መታየት ጀምሯል ማለት ነው። እንግዲህ ከታየ በኋላም ደግሞ ቁጥጥሩን እና እንዲሁም ደግሞ አሰሳውን በማጠናከራችን እስካሁን 32 ሰዎች ላይ የልምሻ ምልክት ወይም ደግሞ የፖሊዮ ምልክት እየታየ መጥቷል። ከዛ ውጭም ደግሞ በአካባቢ ላይ በተደረገው ናሙና ምርመራ ሶስት ውሃና ከፍሳሽ ጋር የተያዙ ቦታዎች ላይ ይህ ቫይረስ እንደተገኘ ውጤቱ ያሳያል ማለት ነው። ይሄ እንግዲህ ከጥራትና በአጠቃላይ ቫክሲኔሽን ሰንሰለቱ ጥራቱን ጠብቆ ካለመሄዱ የተነሳና የሰጠነው ትኩረት አናሳ መሆኑን የሚያሳይ ነው ማለት ነው። ይሄ በደንብ ካልተያዘ ሊስፋፋ ይችላል ብዙ ልጆቻችንን መለሶ ችግር ውስጥ ሊያስገባ የሚችል ጉዳይ ስለሆነ ዛሬ መክፈቻ ያደረግነው እንግዲህ ይሄ በኢትዮጵያ ደረጃ የምንሰጠው ዘመቻ እየተደረገ ይገኛል ማለት ነው። በኦሮሚያ በደቡብ ብሔሮች ብሔረሰቦችና ና ህዝቦች ክልል በሀረሪና ሶማሌ ክልሎች እንዲሁም በአዲስ አበባና ድሬዳዋ አስተዳደር ለአራት ቀናት በሚካሄደው የክትባት ዘመቻ እድሜያቸው ከአምስት ዓመት በታች የሆኑ ሰባት ሚሊዮን ህጻናት እንደሚከተቡ ዶክተር ደረጃ አስታውቀዋል። ዘመቻው የተጀመረበት የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ በክልሉ በአንድ ዞንና ዘጠኝ ወረዳዎች ለሚካሄደው የፖሊዮ ክትባት ዘመቻ አስፈላጊውን ዝግጅት ማድረጋቸውን ለዲደብሊው ተናግረዋል። እንደኛ በአንድ ዞን እና በዘጠኝ ወረዳዎች ነው የሚካሄደው። አጠቃላይ እስከ 116 የሚሆኑ ህጻናት ይከተባሉ ብለን ነው የምን ገምተው በሚቀጥሉት አራት ቀናቶች ውስጥ ያም በዚህ አሁን ባለንበት የኮሮና ቫይረስ ባለበት ሁኔታ የተለየ ጥንቃቄ ተደርጎ እናቶች እንዲያስከትቡ ጤና ባለሙያዎች ቤት ለቤት እየሄዱ እንዲከትቡ የተለየ ስልጠና ተሰጥቷቸዋል። ቅድመ ዝግጅቶችንም ሁሉ ማጠናቀን ያው ዛሬ የመክፈቻ ስነ ስርዓቱን እንደ ሀገር አቀፍ ደረጃ የኛ ክልል ስፔሻሊ በሲቲ ዞን ሽኒሌ ከተማ ያው ምክትል ሚኒስትሩ ባሉበት እዚህ አካሄድናል። ማለት የድሬዳዋ አስተዳደር ጤና ቢሮ ሀላፊ ወይዘሮ ለምለም በዛብህ በበኩላቸው በዘመቻው 7400 የሚሆኑ ህጻናትን ለመከተብ የኮሮና ወረርሽኝ መከላከልን ማዕከል አድርገ በሚሰራው ስራ አንድም ህጻን ሳይከተብ እንዳይቀር ጥንቃቄ የተሞላበት ዘመቻ እናካሂዳለን ብለዋል። ድሬዳዋ ላይ ከ69 እስከ 74 የሚሆኑ ህጻናትን ከአምስት ዓመት በታች የሆኑትን ማለት ነው ለመከተብ አቅደን እየተንቀሳቀስን ያለነው ለአራት ቀን እንከተባለን ቤት ለቤት በመሄድ ይሄ እንግዲህ ክትባት ልዩ የሚያደርገው ቤት ለቤት ሲካሄድ አብሮም ኮቪድንም ሌሎችም እንዲሁም ደግሞ በፖሊዮ የተጎዱ ሰዎችም ካሉ አሰስመንት የሚሰራ ኮቪድ መከላከልን ማዕከል አድርጎ ይሄ ስራ ይሰራል ማለት ነው። ከመቼውም በላይ ማንም ህፃን ሳይከተም መቅረት የለበትም ጥንቃቄ የተሞላበት የዘመቻ ስራ ነው የምንሰራው። ቤተሰብ ልጆቹን በማስከተብና በየደረጃ የሚገኙ አካላትም ዘመቻውን የተሳካ ለማድረግ የበኩላቸውን እንዲወጡ ባለስልጣናቱ ጥሪ አቅርበዋል። ዛሬ ሁለተኛ ቀኑን ባስቆጠረው የክትባት ዘመቻ የተካተቱት አካባቢዎች የበሽታው አምጪ ቫይረስ ምልክት የታየባቸው መሆኑን ለማወቅ ተችሏል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።